የመኖሪያ ቤት ችግር አሳሳቢ በሆነባት በመቀሌ ከተማ አንድ ግለሰብ ቤተሰብም ጠዋሪም ለሌላቸው አስራ ሁለት እናቶች የመኖሪያ ቤት ሰርተው አስረክበዋል። ሀጂ አብደላ ሀሰን ባድረግ ይባላሉ። የአባታቸውን ፈር በመከተል የተቸገሩ ሰዎችን በመርዳት ላይ ይገኛሉ። ይላለ ዛሬ የአጥቢያ ኮከብ አድርጎ የመረጣቸው ግርማይ ገብሩ ሀጂ አብደላ ባድረግ ለዛሬ ለዛሬው በጎ አድራጎታቸው መነሻ የሆነውን የአባታቸውን መልካም ስራ በማስታወስ ይጀምራሉ። ልክ ነው የተነሳ ነው። ከወላጅ አባታችን አቶ ሐሰን ሳልሕ ባድረግ ይባላሉ። የመናዊ ናቸው። እናቴ ደግሞ ወይዘሮ ዘምዘም እብራሂም ይባላሉ። ኢትዮጵያዊ አራ ተወላጅ ናቸው። በሕፃንነቴ ደግደግ ደግ ስራ ሲሰሩ ስላየሁኝ በእነሱ ተነስቼ ነው ያደረኩት ይህንን። አሁን እንደምናየው እዚህ ዜሮ ሶስት ቀበሌ ውስጥ አንድ ትልቅ ህንጻ ተሰርተዋል። ምን ያህል ክፍሎች አሉት? ምን ያህል እናቶች ናቸው እየኖሩ ያሉት? እስኪ ከአንድ በት ልስማ ነው አላማችን ሰላሳ ስድስት ክፍል ከነሻወሩ ከነ መብራቱ ከነ ቧንቧው ለመስራት ነው። አሁን የተዘጋጀው ግን አስራ ሁለት ክፍል ቆጣሪ ላይ የብቻቸው መንታ ቤት የብቻቸው፣ ሽንት ቤት እና ሻወር ላይ የብቻቸው አድርገን ይሄ እንግዲህ ሌላ የተላ አስረክበናል። ትንሽ ብቻ የ የመጅሊስ አላዕላ ሞራል ግን በጣም እንፈልጋለን። በባድሬግ ተብሎ ተነስቶ ከዚህ በላይ ከዚህ የበለጠ ኢንሻ አላ እንሰራለን አላማለን። ግን የመጅሊስ አላዕላ ሞራል በጣም ነው የምንፈልገው ከኢትዮጵያ መጅሊስ አላዕላ። እንዲያው አሁን እንደምናየው አስራ ሁለት እናቶች የየገላቸው መኖሪያ ቤት እንዲሁም የገላ መታጠቢያ ሽንት ቤትም አለው። ሐጅ አብደላ እንደነገሩን እያንዳንዳቸው የኤሌክትሪክ እንዲሁም የውሃ ቆጣሪ ተደርጎላቸዋል። ይህም የተደረገው በምቾት እንዲኖር ብቻ ሳይሆንም እንዲሁም በፍቅር እንዲኖርም ጭምር ይመስለኛል። ልክ ነው የየራሳቸው ያደረግነው፣ ሀሳባችን በፍቅር ሁነው በሰላም ሁነው እኛም እንደ ልጆቻቸው ሆነን እንድንታያይ ብለን ነው ያደረግነው። ይህንን እንጂ ብዙ ኦኮኖሚ ለማድረግ ይቻል ነበር። ህንፃው ለስድስት እናቶች ታስቦ ነው እየተሰራ ያለው። እስካሁን ሁለት እናቶች ናቸው የመኖሪያ ቤት ተጠቃሚዎች የሆኑት። መቀሌ ከተማ ውስጥ ደግሞ እንደምናውቀው በጣም ብዙ ሰው በመኖሪያ ቤት እጥረት እየተቸገረ ነው ያለው። አሁን እነኝ እናቶች በምንድን ነው የተመረጡት? እስኪ አለም መመዘኛ አለው። አዎ መመዘኛ አለው። እኛ በራሳችን ያመጣነው ሀሳብ ነው። አራት ነገር ማሟላት አለበት። አንድ የሴት ልጅ መሆን አለባት። ሁለተኛ ደግሞ እድሜዋ ከሀምሳ ዓመት በላይ መሆን አለባት። ሶስተኛ ደግሞ ትዳር የሌላት መሆን አለባት። ብቸኛ ስለሆነች መቼም ያላ ስራ ነው። መቼም ምናር ልጅ የሌላት መሆን አለባት። የሚያንከባክባት ከሌለ ሴትዮዋ የኔ እናት ነች ማለት ነው። ጠዋሪ የሌላቸው ናቸው። በቃ ጠዋሪ የሌላቸው ናቸው። እኔ የእነሱ ልጅ ነኝ ማለት ነው። በዚህ አላማ ነው ያደረግኩት። አሁን ይሄ የባድረግ ቤተሰብ የሀጂ አብደላ አባት ማለት ነው። ከአሁን በፊትም እንደዚህ አይነት የበጎ አድራጎት ስራ ላይ ተሰማርቶ እንደነበረ ነው የሰማውት። ልክ ነው ቀበሌ 08 ና 14 አካባቢ ለህብረተሰቡ ድልድይ ሁላ አሰርተው ነበር ይባላል። እስኪ ትንሽ ስለ አባቶ ልክ ነው። የ60 ሜትር የሚሆን ድልድል አሰርተው ነበር። ከኔ በላይ ግን ህዝቡ ያውቃቸዋል ብዬ እገምታለሁ። ህዝቡን መጠየቅ ይቻላል። አንዳንድ ሀሳብ ካለ ደግሞ ከእነሱ መውሰድ ይቻላል። እንደ ባድረግ ሲባል እንግዲህ መቀሌ ውስጥ በሰፊው እንሰማለን፣ እናውቃለን። ዜሮ ሶስት ቀበሌ ያለው መስጊድም እናንተ ናቸው የሰራችሁት ሰምቻለሁኝ። መስጊዱ ውስጥም የውሃ ጉድጓድ ተቆፍሮለት ለመስጊዱ የተመቻቸው ሁኔታ እንደተፈጠረለትም ሰምቻለሁኝ። እውነት ነው። አባታችን ልጅነት አላህ ይበለው ማጨው ያለው የመጀመሪያ መስጊድ አባቴ የሰራው ነው። ባድሬግ መስጊድ ይባላል። እስካሁን ከዛ ሄድና አስራ አንድ ቀበሌ ያለው ታች መስጊድ መቀሌም ያለው ባድሬግ የሰሩት ከጀማ ሆኖ የወሰዱት ስም አላቸው። እዛ እና እኛ ደግሞ ዜሮ ሦስት መስጊድ አሰርተናል። በስማቸው ያሰራ ነው። እንደው ለኛ ደግሞ ልጆቻችን ስማችን እንዲያነሱ እንመኛለን። አው ምክንያቱም እርሶም የአባተው ስም እያነሱ ነው። ያባቶ ነገር እየተከተሉ ነው። ያባቶን ፈር ተከትለው ነው እየሰሩ ያሉት። አሁን ደግሞ በቅርቡ ያሰቡት ሌላ ስራ ማለ መሰለኝ፣ ኢንሻላህ ፕሮግራም አለን። መቼም አላህ ይርዳንና የሰው ሞራል ደግሞ እንፈልጋለን፣ ጸሎትም እንፈልጋለን። ሆስፒታል መስራት አላማ አለን። ይህንን ቤት ነው የምታየው፣ ለማስፋፋት እንሞክራለን። በጣም ምክንያቱም ደስታው ወደር የለውም፣ በጣም ይሰማኛል ማለቴ ነው። አድማጮቻችን የባድረግ ቤተሰብ በጣም ብዙ ስራዎችን እንደሰሩ ነው እንግዲህ ከልጃቸው ከሐጃ አብደላ እየሰማን ያለ ነው። ማረሚያ ቤት ያሉት ታራሚዎችን በእናንተ ቤተሰብ እንደሚታገዙ ሁላ ሰምቻለሁ። እሱ የአባታችን የጀመረው ነው። ድሮ እስረኛ ሲባል የአምስት የስድስት ሰዎች ነበረ፣ አሁን ግን እስከ ሞቶ ስልሳ ሰው አለ እና እያካሄደ ነው እንሻላ በጾም ጊዜ ነው። ምንድን ነው የምታግዟቸው? ምግብ ነው የተሟላ ምግብ እንጀራና ወጥ የተሰራ ከቤት ይሄዳል። የአርባ አምስት ዓመት እድሜ ያለው ነው። ይህን ነገር የምነግር ያለውኝ ሌሎችን ደግሞ ላነጋግር። እስኪ እንተዋወቅ ሐጂ አሕመድ ሁሴን መሐመድ ስዒድ ይባላለሁ። ያው ነዋሪነቴ እዚህ መቀሌ ከተማ ነው። እንግዲህ ሐጂ አሕመድ እዚህ መቀሌ ስለሚኖሩ የባድረግ ቤተሰብ ምን እያደረጉ እንዳሉ በቅርብ ከሚከታተሉት ሰዎች አንዱ እንደሚሆኑ እገምታለሁኝ። እስኪ ምን ይላሉ ስለ እነኚህ ቤተሰብ? ስለ እነዚህ ቤተሰቡ በእውነቱ አብረን በዚህ ከተማ ተወልደን አብረን ያደግን ስለሆነ ከመጀመሪያ ጀምሮ እስካሁን ድረስ የሚደረግ ነገር እናውቃለን። አጅ አብድላ የእኛ ኩያ ነው፣ የእኛ ጓደኛ ነው። አብረን አደግነን፣ የሚሰራው ሁሉ ነገር እናውቃለን። መንግስትም ራሱ ሞራል መስጠት አለበት፣ እንደዚህ ያለ ሰው በእውነቱ መንግስት ሁሉ ነገር ሰርቶ ሊዋጣ አይችልም። በተለይ በአሁኑ ያለ የቤት ችግር እሱ ይህን ቦታ ገዝቶ ራሱ ይህን ቤት ሰርቶ መብራት ይሁን ውሃም ይሁን ምጣ ድምፅ ታይቀር የየራሳቸው ለምን በመብራት ላይ በውሃ ላይ ችግር እንዳይመጣ እንዳይጨቃጭቁ በማለት የየራሳቸው አድርጎ ይኸው እንደሚታይ ያለና በዚህ ብቻ ሳይሆን በእስረኞቹም ያው አመት አመት ለምሳሌ ድሮ ለአንድ በግ ሶስት መቶ ሁለት መቶ ነበር። አሁን በሺ አምስት መቶ ነው ያለ በግ ስድስት በግ እየገዛ በቤቱ ተሰርቶ ወደ እስረኞቹም ይሄዳል። ይሄ ከድሮ የመጣ ነው ከወላጆች የመጣ ነው። ሌላም አቅድ ያለበትም ያጫውተናል። እኛ ደግሞ አይዞ እንለዋለን። ሌላ ወንድማሞች ደግሞ ያሉ በዚህ ሀብታሞች ደግሞ ከዚህ አይቶ እንደዚህ ያለ ነገር የተሰራ እንደሆነ ለአገርም ጥሩ ነው ለወገንም ለሁሉም፣ በአጠቃላይ ደግሞ አላህ የሚወደው ስራ ሀብታም እንደዚህ መስራት አለበት። እኛ ደግሞ አላህ ይስጠን እያልን እንመኛለን እንደዚህ አይነት ስራ ልንሰራ ሐጂ አብደላ ሐሰን ባድረግ በአካባቢያቸው ለሚኖሩ የተቸገሩ ወገኖች በመርዳት እንደሚታወቁ ነው እንግዲህ እየገለጽን ያለ ነው። አብደላ ሐሰን ባድረግ የዛሬው አጥቢያ ኮከብ አድርገን የመረጥ ናቸውም በአካባቢያቸው ያሉትን ወገኖችን እየረዱ ስለሚገኙ ነው። መቀሌ ከተማ ውስጥ የሚገኙ የሃይማኖት መሪዎች በአካባቢያቸው ስለእነኝህ ቤተሰብ የሚያውቁትን ነገር እንዲነግሩኝ እየጠየቅኩ ያለሁት እስኪ አባ እንተዋወቅ። መልአከ ገነት አባ ስፋ ስላሴ ገብረ ኢየሱስ እባላለሁ። አባ ስለዚህ ቤተሰብ ምንድን ነው የሚያውቁት? እስኪ የሚያውቁትን ነገር ይንገሩኝ። ስለ ባድረግና ወይዘሮ ዘምዘም ኢብራሂም አቶ አብዳላም ልጃቸው በዚህ በቤተ ክርስቲያን በ14 ቀበሌ ለብዙ ዘመናት ከ30 አመት ዘመናት እዛ ቆይተናል። አሁን እሳቸው ትሩፋት ለቤተ ክርስቲያንም ሌለላ ልደድሃም የሚረዱ እኔ አንድ ጊዜ ያየሁት ነገር አለ። አንድ የወለዱ ድሃ ነበሩ ለእሳቸውም አንድ አንድ ነገር እየተዋጣ በየመንደሩ እሳቸው ግን ሀምሳ ኪሎ ፊኖ እንደሰጡ ነው የማውቀው። እኛም በቤተ ክርስቲያናችን በየአመቱ ክብረ በዓል ሲደረግ ጎማ የመኩያ ማለት ነው ጎማ ሶስት ጎማ፣ ሁልጊዜ በየቤተ ክርስቲያኑ እንደሚያገለግል ወይዘሮ ዘምዘም ኢብራሂም በቤተ ክርስቲያናችን ብዙ አስተዋጽኦ እንደሚያደርጉ፣ በየመንደሩም ሙስሊምም ክርስቲያንም ሳይሉ ሳይለዩ ብዙ አስተዋጽኦ የነበራቸው ናቸው። ልጃቸው አቶ አብደላም እንደዛ የእናቱና የአባቱ እግር ተከትሎ ብዙ አስተዋጽኦ ነው የሚያደርጉት። እኔ የአባ ግብረ አርጋው ተስፋይ ወልደ ሚካኤል እባላለሁ። የአባ ደረት ታሪክ ብዙ ነው። ሁልጊዜ ድሃብ እንደረዱ ነው። እኛ እስላምነን ብቻ የእስላም ድሃ እንርዳ አይሉ። በአካባቢ የነበሩ ድሆች አውደ ዓመት ይሁን ማንም ቀን ይሁን ተካፍለው ነው የሚበሉት። አሁን ለምሳሌ አቶ አብደላ ቤተ ክርስቲያን፣ መስጊድ አይልም። የድሃ አባት፣ የሽማግሎች አባት ከአባቱ የወረሰ።